የኢትዮጵያ አብዮት በእርግጥ አክትሟል። አሁን ሌላው ምዕራፍ ላይ ነው ያለ ነው። በዛ ወቅት በእርግጥ እርሶ ገር ለቀው ወጥተዋል። በ1977 ወደ አቢጃን የአፍሪካ የልማት ባንክ ወደዛ ሄደዋል። ከዛ በኋላ ዳግም በዘመና ኢህአዴግ ወደ ኢትዮጵያ ለመመረስ ቆርጠው ወስነው ከነ ቤተሰቡ መጡ። እዛም ከደረሱ በኋላ የመንግስት ሰራተኝነት እድሜዎን ካሳለፉበት ወደ ግል ካፒታሊስትነት ወደ አቢሲኒያ ባንክ አምርተዋል። የሁለተኛው ጊዜ ዘመ ስለሆነ ኢህአዴግ፣ ህይወቶስ ምን ይመስል ነበር? ኢትዮጵያ ውስጥ እርግጥ ለስርዓትም ለካሳም ዳርጎታል። ቀደም ሲል እዚ አፍሪካ ልማት ባንክ እያለሁ የመንግስት ለውጥ ተደርጓል። እኔ ቦታ አልነበርኩም። ነገር ግን በጋዜጣ ስንከታተል ብዙዎቻችን ኢንተርኔትን ያሉ ሰዎች ኢትዮጵያውያን፣ ውጭ የነበሩ ውስጥ ያሉ እንደዚሁ ናቸው፣ ትንሽ ስጋት ነበረን እና አንድ የኢትዮጵያ መልክተኞች ቡድን አፍሪካ ልማት ባንክ ይመጣል ለመተዋወቅና ወደ ፊት ብድር ለማግኘት እንደዚህ። ኖርማል ለመንግስት መንግስት ሲለወጥ አዳዲስ ሹሞች ይመጣሉ። አንድ ቀን ይህኔ ጸሐፊ ከኢትዮጵያ የመጣ የልኳን ቡድን አለ፣ ሊያነጋግር ይፍልገላይ፣ ደስ ይለኛል አልኩ አነጋገር ያደረኳቸው የአፍሪካ ልማት ባንክ ውስጥ እንደምታውቀው ስለ ፖለቲካ መናገር አንችልም። እያንዳንዱ እዚያ ተቀጣሪ የሆነ ሰው ስለ ፖለቲካ ቢናገር ድርጅት አይኖርም። ስለዚህ ሁላችንም ደንብ አለ። በደንብ መሰረት ስራችን ይቻል፣ ስራ ልማት ስራ፣ ፖለቲካ ውስጥ አንገባ። ሰውዬው ዴሞክራት ነው አይደለም፣ የእኛ ጉዳይ አይደለም። እና መጡ እነዚህ ሰዎች። ኢትዮጵያ ጥሩ ስም አላት አሉዋ እንግዲህ ጥሩ ስም አላት የሚባልበትም አንዱ ምክንያት ልንገራችሁ። ኢትዮጵያ ብዙ አይነት ለውጥ ያየች ሀገር ናት፣ ከኃይለሥላሴ ጊዜ ጀምሮ በኋላ በደርግ ጊዜ ግን ኢትዮጵያ ብድር ሰጪ በሆኑ ድርጅቶች ውስጥ ያላት የመከበር ሀሳብ ከየት ነው የሚመጣው? የተበደረችውን ብድር በጊዜ የምትከፍል አንድ ዓለም ባንክም ሆነ አፍሪካ ልማት ባንክም ይፈልገ ነው። ሁለተኛ ደግሞ ብድር እንግዲህ የሚገኘው ለፕሮጀክት እያንዳንዱን ፕሮጀክት በዚህ በዚህ በዚህ በዚህ በዚህ መንገድ መምራት አለባችሁ የሚል ስምምነት ሲፈረም ያንን ስምምነት የምታከብር እንግዲህ፣ አንድ የእርሻ ፕሮጀክት አለ ፍራቾች ሲጀመር አስር በመቶ እንሰጣለን፣ ግን ከአንድ አምስት ስድስት ወር በኋላ የተጀመረው ስራ አንድ ደረጃ ሲደርስ ለምሳሌ ው ሰላሳ በመቶ አለቀ ሲባል ተጨማሪ ገዛ እንሰጣለን። ከዚያ በኋላ ደግሞ እንዲህ በደረጃ በደረጃ ያንን እየጠበቀች የምትሰራ፣ ሁለተኛ ደግሞ ካለቀ በኋላ ያ ስራ ከላይ የሚቆጣጠር ሰው ወይም ድርጅት ተደርጎለት እንዲቆጣጠር በየጊዜው ራፖር እንዲቀርብልን ሁሉ የምትፈጽም ናት። ኢትዮጵያ የብድር መክፈል ልምድ ያላት፣ ፕሮጀክት ማስተዳደር ልምድ ያላት አገር ሆና ነው የምትታየው። ብዙ የአፍሪካ ሀገሮች እንደዚህ አሉ። እነ ሞቡቱ ገንዘብ ሲመጣ ለትምህርት ቤት የተባለውን ገንዘብ ሄደው የተወለዱበትን ከተማ መንገድ ያሰራሉ። ኢትዮጵያ ውስጥ እንዲህ ያለ ነገር የለም። አንድ ብድር ለትምህርት ቤት ይሰጣል፣ ትምህርት ቤት አንድ ብድር ለመንገድ መንገድ። እና ደግሞ ፕሮጀክቶች በየጊዜው የአበዳሪ በሚጠይቀው መመሪያ መሰረት ይመራሉ። አግሮኖሚስቱን ስራውን ይሰራል፣ ፋይናንሽል አናሊስቱም ስራውን ይሰራል። ፕሮጀክት ማኔጀሩም ሰ ሁሉም ስራቸው በዚህ ተወዳጅነትና ጥሩ ስም ታሰርፋለች። ኢትዮጵያ እና እዚህ የአፍሪካ ልማት ባንክ መጣችሁ አንዳንድ ባለስልጣኖች ጋር ስትነጋገሩ ኢትዮጵያ በጣም ጥሩ ክላንት ናት የሚሏችሁ ይሄ ነው ትርጉሙ ብዬ እኔ እንግዲህ አላረፍኩም። እናንተም ቢሆን አሁን ይሄንን ትራዲሽን መቀጠል አለባችሁ አልኩ። እንግዲህ ልባት ሰዎቹ በጣም አላካቸው። ፕሮጀክት ደግሞ ማኔጅ የሚሆነው ብዙ ብዙ ትምህርት ባላቸው እና የረጅም ጊዜ ልምድ ባላቸው፣ ለምሳሌ የእርሻ ፕሮጀክት አንድ ጥሩ አግሮኖሚስት ለመፍጠር ሀያ ሰላሳ ዓመት ይፈጃል። ትምህርት ቤት ከጨረሰ በኋላ እና እነዚህን ባለሙያዎች በጥንቃቄ መያዝ ነው ብዬ ዲስኩር አድርጋለሁ ላይ አሁን አልኩ ያንበቡትን አሁን ለምሳሌ ከእርሻ ሚኒስቴር ውስጥ ብዙ ኤክስፐርቶች ተባረዋል ይባላል። የተባረሩበት ምክንያት ምንድን ነው ብለን ስንጠይቁ፣ ጭ አገር ያለን ሰዎች ድሮ በመንግስቱ ሀይለ ማርያም ጊዜ የፓርቲ አባል የነበሩ ናቸው ይባላል። ስሙ እነዚህ ሰዎች የፓርቲ አባል የሆኑት በተጽዕኖ ነው። የፓርቲ አባል ካልሆነ ብዙ ነገር አያገኝም። ወዶ የፓርቲ አባል አርጉኝ ብሎ። ከዚያ በኋላ ይሄን መንግስት ደግፋለሁ ብሎ እንዲህ ያለ ከባለሙያነቱ ውጭ ሌላ የፖለቲካ ሰው ከሆነ እሱን ተከታተሉ። ግን አብዛኛው ዘጠና በመቶ የኢትዮጵያ ባለሙያ ሐኪም ሆነ አግሮኖሚስት ሆነ ኢኮኖሚስት ሆነ በመንግስቱ ጊዜ የነበረ ሁሉ ለሀገሩ ለፕሮጀክት የሚሰራ ነው። ፓርቲ ውስጥ የገባው ተገዶ እንጂ በፈቃዱ አይደለም። በፈቃዳቸው የገቡትን እየፈለጋችሁ እያስመሰክራችሁ፣ ግን እነዚህን አጥንቁ። እኔ አሁን ስሰማ ከእርሻ ሚኒስቴር አንድ ሀምሳ ሰዎች ወጥተዋል ይባላል። ከዩኒቨርሲቲ ምንድን እንዴት ይሆናል ይሄ ያ ኢትዮጵያ በአሁኑ ጊዜ እዚህ መስሪያ ቤት ውስጥ የተከበረች ናት የምትሉት ይናዳል። የምትከበርበት ምክንያት ቅድም ነግሬያቸዋለሁ። የልማቱን ስራ በደንብ የሚሰሩ ሰዎች አሏት፣ በዲሲፕሊን ነው የሚሰሩት። እነዚህ ሰዎች ተጠንቀቁ። ይሄን ስናገር ተመልሰው ይሄ ሰው የተቃዋሚ ነው የሚል ፕሮፓጋንዳ እንግዲህ እንደሰማሁት ነው እኔ ከአፍሪካ ልማት ባንክ ከለቀቁ በኋላ አንድ ሀያ አመት ውጭ ሀገር ስለኖርኩ ሰልችቶኛል። አሁን ሀገር ሄድ መለስ መንግስት አዲስ መንግስት አለ። እንዲሁም እንደማየው አዝናኝ አውጡ አይደለም። ፖለቲካ ውስጥ የምገባ ሰው አይደለሁም። መጀመሪያ አንድ መጽሐፍ ለመጽሐፍ አስቤያለሁ ወይ የሚጽፍኩት መጽሐፍ እሱ ነው። ሁለተኛ ደግሞ የሚቻል ከሆነ እንደ ትንሽ የጥናት ድርጅት ሲንክ ታንክ ይላሉ ፈረንጆች፣ እንደ ትንሽ የጥናት ድርጅት ተቋቁማለሁ ብዬ እመለሳለሁ። አንዳንድ እኔ ወዳጆች ያሉ ለምን ትመለሳለህ? ይ ሀገር እኮ ጥሩ ሀገር አይደለም፣ ደግሞ አንተን አይወድሁም ነ ሰዎች። እኔም ባይወዱ ምን ያደርጉኛል? ሀገር አይነት ቁ እነሱ ጠል ብዬ እዚህ ልቀመጥ ነው? አይ ሰልችቶኛል እዚህ ሀገር መቀመጥ ብዬ ተመለስቼ ያልኩ መጽሐፉን አንብሃል። እዚያ ሲሄድ የገጠመኝ ደግሞ ችግር እኔ አቃልየው ነው And you, and then you ሰው የማይከታተሉ አይደሉም። እኔ እንደ ጠላት እንደ ፖለቲካ ጠላት ነው የሚያዩኝ። ከዚያም በኋላ ደግሞ ስም እያሳመሩ ጥጋበኛ ነው፣ ነፍጠኛ ነው፣ ሾቪኒስት ነው። መጨረሻ ላይ ትንሽ አስቸጋሪ ደረጃ ደርሻይ ለምን መጣሁ ያልኩበት ደረጃ ነው የደረሰው። ከዚያ ያው የታወቀ ነው ትቼ ወጣና፣ ጥሩ ጊዜ አልነበረም። ለስርዓት የዳረጉትስ ምክንያት ምን ነበር? የእስር ቤት ህይወት ውስ ምን ይመስል ነበር? መጀመሪያ በወረቀት የቀረበው ምክንያት እነግርሃለሁ። ከዚያ ደግሞ ትክክለኛው ምክንያት ምን እንደሆነ በግምት እነግርሃለሁ። ወረቀት የቀረበው ምክንያት ምንድን ነው? እኔ ከአቢሲኒያ ባንክ ቸርማን ሲኢኦ ነኝ። ከአቢሲኒያ ባንክ ጋር በቅርብ የሚሰራ አንድ የኢንሹራንስ ኩባንያ አለ። ኢትዮጵያ ውስጥ ያሉ ባንኮች እንደዚህ ናቸው። ናይል ኢንሹራንስ ያቋቋሙ አቢሲኒያ ባንክ ባለአክሲዮኖች፣ ሼርሆልደሮች ማለት ነው። ባለአክሲዮኖች ያቋቋሙት ናይል ኢንሹራንስ ኩባንያ የሚባል አለ። አንድ ጊዜ እዚያ ላይ ቸርማን ያጣሉ። እባክህ ቸርማን ሁንልን ይላሉ። እኔ በቂ ስራ ነው ያለኝ እዚህ የአቢሲኒያ ባንክ። ኧረ ለአጭር ጊዜ ነው፣ ሰው እስክናገኝ ነው ቼርማን ደግሞ ለመሆን መጀመሪያ ባንኩም አክሲዮን መግዛት ያስፈልጋል። ያን መግዛት የለብህም፣ እኛ ነን የለመንህ፣ እኛ አክሲዮን ገዝተንልህ ትገባለህ። ከዚያ በኋላ ቼርማን መርጠሃለን፣ ለተወሰነ ጊዜ ከዚያ ትመለሳለህ። አ መጀመሪያ ነገር እንዲ ያለ ነገር የለም። እኔ ጠየቃችሁኝ፣ እሺ ፈቃደኛ ነኝ ስል ያንን አክሲዮን ምግዛው እኔ ነኝ፣ የእናንተ ገንዘብ አይደለም፣ እኔ እገዛለሁ። ከዚያ ሄጄ ስራው አንድ ደረጃ ሲደርስ እመለሳለሁ። እፈልግ እዚያ በኋላ ያንን አክሲዮን እሸጠዋለሁ ወይም ይቆያል፣ እንጂ በእናንተ አክሲዮን ጥሩ አይደለም። እንዲህ ያለ ስራ ትክክል አይደለም ኢንዲፐንደንስ ያሳጣል ብዬ ከብዙ ክርክር በኋላ እሺ አልኩ፣ ገዛሁ። ትንሽ ቦርዳ ባለ መሆን እና ቸርመን ለመሆን የሚያውቃኝ ትን ገዛሁ እና እንግዲህ እዚያ በመሰረቱ እንደሚ ላይ ወደ ስድስት ሰባት ወር ነው የቆየሁት። አንድ ዋና ምክንያት ትክክለኛው ምክንያት ንገር እንግዲህ አሁን ግን ወረቀቱ ምክንያት ትንሽ ላቆየሁ እና እሱ ቀላ ነግራል። ከብሔራዊ ባንክ ጋር ቀጣይነት ያለው ክርክር ነበር። ኢትዮጵያ ውስጥ ያለው ብሔራዊ ባንክ እነዚህም በግል የተቋቋሙ ማለት የግል ባንኮች ግለሰቦች አንድ ላይ ሆነው ባንክ እናቋቁም ብለው መቶ በመቶ በገዛ ገንዘባቸው ያቋቁመትን ባንክ ልዘዝ ይላል። እንግዲህ ብሔራዊ ባንክ እዚያም ሆነ ሌላውም ሀገር ከላይ ሆኖ ግልጽ በሆነ መመሪያ መቆጣጠር አለበት። ይሄ ግልጽ ነው፣ ወይም ሀገር ያለ ነገር ነው። ኢትዮጵያ ውስጥ ብቻ አይደለም። የሚቆጣጠር ምንድን ነው፣ እነዚህ ጥቂት ሰዎች ባንክ አቋቁመው ሼር የሚገዙ ሰዎች ብዙ ናቸው። እነሱ ብቻ አይደሉም። ሼር የሚገዛ ሰው ሁሉ ባንኩ ውስጥ አንድ አይነት ኢንትረስት አለው። እነዚህ ጥቂት ሰዎች ያንን ማኒፕሌት እያደረጉ ህዝቡን ማለት ኢኖሰንት የሆነውን ራቅ ያለውን ህዝብ እንዳያታልሉ በህዝብ ገንዘብ የሚሰራውን ባንክ በግል ገንዘባቸው ብቻ የሚሰራ ስመስለው እንትን እንዳይሉ ህዝብን እንትን የሚል ነው። አንድ ለህዝብ የቆመ ነው። ያ የህዝብን ኢንትረስት የሚጠብቅ ነው ሴንትራል ባንክ። ሁለተኛ ደግሞ በባንክ አሰራር በባለሙያ ባንኮች የባለሙያ አሰራር እንዲሰሩ ፕሮፌሽናል የሆነ ጋይድላይን ያወጣል። ከዚህ ውጭ ግን ከሌን ሹሙ ከሌን እንዲያርጉ የሰጣችሁት ብድር ትክክል አይደለም። በተለይ ይሄ መጥፎ የሆነ በጣም መጥፎ አጭበርባሪ ተበዳሪ ነው። አንድ ጊዜ ምሳሌ ልስጥ። አንድ ጊዜ እኔ ምን አደርጋለሁ እዚያ በሴኒያ ባንክ ውስጥ ሼር አክሽን በምንሸጥበት ጊዜ አንዳንድ ጊዜ እንደምታውቀው ኢትዮጵያ ውስጥ ሌላውም ቦታ እንደዚህ ሆነው ባንክ የሚሰሩ ሰዎች እምነት ያጎድላሉ። ያ ቴለር የተባለው ገንዘብ ይወስዳል። ደመወዙ በጣም ትንሽ ስለሆነ ይሰርቃል። እንዲህ ያለ ነገር ሲሆን ፖሊሲ አቅርቦ አስሮ ማሳሰር ነው። እንዲያው በቃ ለዚህ አንድ አይነት መፍትሄ እንፈልግ እኔ የሚታየኝ መፍትሄ አልኩ። እንግዲህ ሰራተኞች ጋራ ከክፍል ኃላፊዎች ጋር በሙሉ በአቢሲኒያ ባንክ ውስጥ ያለ ሰው ከታች ከሾፈር ከተላላኪነት ጀምሮ ላይ ድረስ አክሲዮን ይግዛ። ባንኩ የራሱ መሆኑን ይገነዘባል። አይሰርቅም። ቢሰርቅም ጥቂት ነው እና ይሄን ደግሞ ለማድረግ ገንዘብ አይኖረ ይሆናል ወዲያውን ለመግዛት እና በብድር እንዲገዛ ብድሩን በየጊዜው እንዲከፍል ከደሞዙን እንቀንሳለን። ምክንያት ደሞዙን የምከፍለው እኛ ነው። ስለዚህ ለምሳሌ አንድ ሺህ ሰው አንድ ሺህ ዶላር የሚያወጣ አንድ ሺህ ብር የሚያወጣ ሸር ገዚ ገዝቷል። ሁለት አመት ጊዜ እንሰጠዋለን። ስለዚህ በሀያ አራት ወር ውስጥ እንዲከፍል በወሩ እንቀንሳለን። በዚህ ተስማማን እና ጀምርን። ይህን ስጀምር ይሄ አብሲኒያ ባንክ የሚያደርገው ከህግ ውጭ ነው አሉ። የህጉ ደግሞ በአፄ ኃይለ ሥላሴ ጊዜ ወጣ ነው አውቀዋለሁ። ህጉን ከህግ አማካሪም ጋር ተነጋግረናል። ህጋዊ ነው ብሏል። ይሄንን አቢሲኒያ ባንክ እንደው ማን አለብኝ የሚል ነው። ህግ ጥሶ ቀደም ሲል ኮመርሻል ኮድ አለ። በዚያ ህግ ጥሶ እንትን ብለዋል። አልጣስኩ አልኩ። እንግዲህ ልበር። አሁን እንዲህ ያለ ክርክር ሲኖር፣ ልብ ያለበት ቤት ቢሆን ኖሮ መጀመሪያ የእነሱ ህግ አማካሪዎች እና የእኛ ህግ አማካሪዎች ይነጋገራሉ። ይህን ነገር እንድታድርገን እንፍታው፣ ተነጋግረው አይ ሁለታችን አመለካከት በጣም የተለየ ነው እና ስለዚህ ፍርድ ቤት እንዲሄድ ፍርድ ቤት ነው የሚዳኘው ያንን ህግ የሚተረጉመ ፍርድ ቤት ነው እና ይሄ ነው እንግዲህ ያለው ፕሮሲጅር። እና እነሱ እንዲ ላሉ አቢሲኒያ ባንክ ይህን ካላቆመ እንቀጣዋለን። እናንተ የመቅጣት ስልጣን ምን አላችሁ? መቅጣት እኮ ማለት አቢሲኒያ ባንክ አጥፍቷል ብላችሁ ወስናችኋል ማለት ነው። ይሄን የሚወስን ፍርድ ቤት እንጂ ብሔራዊ ባንክ አይደለም። እኔ እንግዲህ አንዳንዴ ስናገር እንደ ልቤ ነው። አሁን እንደምታየው እንዲህ ዛሬ ይህንን ኮመርሻል ኮድ የምትተረጉሙ ሰዎች ነገር ደግሞ ኮንስቲቱሽኑን ኮንስቲቱሽኑን ጥሰሃል እቀጣሃለሁ ልትሉ ነው። ያቺ አችሉም። ይሄ ፍርድ ቤት የሚባል ነገር አለ መስላቸው ነው የሚሰጡ። ይሄን ይሄን ሲሰሙ ከውጭ በጣም ተናደዋል። አይታዘዘንም እንግዲህ ይህ አለ፣ ሌላም ሌላም አለ። አንድ ዲስኩር ደግሞ አድርጌያለሁ አንድ ጊዜ ስለ ባንኮች ባንኮች በአሁኑ ጊዜ ያላቸው ቻሌንጅ ፈተና ምንድን ነው የሚል ጥያቄ፣ በዚያ ዙሪያ ንግግር አድርግ ብሎ ቼምበር ኦፍ ኮሜርስ ስጋብዝኛል፣ ይህም መጽሐፍ ውስጥ ጠቅሻለሁ እና እኔ እዚያ ስናገር አቢሲኒያ ባንክም ሆነ ሌሎች ግል ባንኮች ብዙ ሪስክ ያጋጥማቸዋል። ይሄ የታወቀ ነው፣ የተማበ ። ስለዚህ ያንን ሪስክ ለማቋቋም መንገድ አላቸው። አንድ የማይቋቋሙት ሪስክ አለ፣ ምንም መንገድ የሌለውም ሶልቭ የማይሆን ። እሱ ምንድን ነው? ፖለቲካል ሪስክ ይባላል። ነገር ፍለጋ ነው ይሉ ይሆናል። እኔ አሁን ማስበው ብሔራዊ ባንክ ነው። አገባ ገብቶ ይሄን አድርግ፣ ይሄን አድርግ፣ ይሄን አድርግ ሲል እንዴት በደንብ ልንሰራ እንችላለን? ጣልቃ እየገባ ነገ ደግሞ አንድ ሚኒስቴር ያዘን ይሆናል። ትክክል አይደለም ይሄ። እዚህ ሀገር ያሉ የንግድ እና የግል ባንኮች የሚያጋጥማቸው ትልቁ ፖለቲካል ሪስክ፣ ፖለቲካል ኢንተርፌረንስ ነው እሱን መቋቋም አይቻልም። ግን ኮመርሻል ሪስክ አንድ ሰው ብድር ሰጥቼው ካልከፈለ ይህንንትን ኃላፊነት ነው። ከትርፍ ውስጥ ትንሽ ገንዘብ አስቀምጣለሁ በጠባረቀ እና ኮመርሻል ሪስክ እንቀበላለን። ፖለቲካል ሪስክ መቀበል አንችልም። ግን እዚህ ሀገር ፖለቲካል ሪስክ አለ። ግድብ ሊሰራ ነው በሉ ገንዘብ አምጡ እያለ ዚ እየዘረፈ ነው። ግድቡ ጥሩ ነው አልጥ አይደለም ሌላ ነገር ነው። ግን በባንክ እንትን አይሰራም። መንግስት የሆነ ሰው ሄዶ በወንዱም በግድ አይሸጥም። ዋና ዋና ምክንያት ይሄ ነው። ስለአንድ ጊዜ ደግሞ ስለ ኢትዮጵያ ውስጥ በአሁኑ ጊዜ ሰብአዊ መብት ጉዳይ እንዴት ነው? ሁኔታ እንዴት ነው? ነው ንግግር አድርግልን ብለው ይጠይቃሉ። ይህን የሚጠይቁ ማነው ታውቃለህ? ይሰመጉ ኢትዮጵያ ሰብአዊ መብት ጉባኤ እነሱ ናቸው። ይህን የሚያውቁ እኔ አደለሁም። አውቀው ግን አስራ አምስተኛው ሲላ አመታዊ ግቢያቸን ላይ መጥተህ በአሁኑ ጊዜ ኢትዮጵያ ውስጥ ስላለው የሰብአዊ መብቶች ጉዳይ ንግግር ብታደርግልን ይላሉ። እነዚህ ሰዎች እኮ ይሄን የሚሉት ሁኔታ ምን አታዋለም። እኔ አደለሁም። በቀን በቀን የሰብአዊነት ጉዳይ ማጠናው ሪፖርት ማቀርበው ስታቲስቲክ ነሱ ናቸው። ግን ድጋፍ ፈልገው ነው እንደኔ ካለ ሰው እነዚያ ሄደው የምትሰሩት ስራ ጥሩ ዞ ቀጥሉ እንጂላቸው። ይሄ ሄድኩና ልክ ይሄን ተናገርኩ። ኢትዮጵያ ውስጥ በአሁኑ ጊዜ የሚያሰጋ ሁኔታ ነው ያለው ብዬ ተናገርኩ። ይሄ ደግሞ ሌላ። ስለዚህ የባንኩ ዲስኮር እና ይሄ ዲስኮር ሲደመር ያው እንደምጠቀው እንትን ነው ዋናው ምክንያት የሆነው ሳለ አሁን እንግዲህ ያ የወረቀት ምክንያት ያልኩህን ልንገርህ። እዚያ ቸርመን በነበርክ ጊዜ ይለኛል፣ ወረቅ ሰብሳቢ በነበርክበት ጊዜ ህግ ተጥሷል፣ አንተ ኃላፊ በነበርክበት ጊዜ ብለው ነው እንግዲህ የከሰሱኝ። ከክሱ ጋር የተያያዘው ምንድን ነው? በዚህ ቀን በዚህ ሰዓት የናይል ኢንሹራንስ አዳዲስ የቦርድ አባላት ከሌ ከሶስት ይመስለኛል ከሌ ከሌ ከሌ ከሌ ከሌ ገብተዋል። የድምፅ ምርጫ ተመርጦ እና ፊርማ የቸርመኑ ተካልኝ ገዳሙ ከስር ጸሀፊው ከሌ ይሄ ነው ያለ እንዲ ምን ጉዳይ አለ ይ ከዋስትና ጋር ይ ይህን ማስረዳት ነው ያለው። እንግዲህ ውሸት ነው እና በኋላ እዚያ ከእኔ ጋር የታሰረ ማኔጀር ነበር ይሄ ነገር እኮ

ኢንሹራንስ ኩባንያዎች እንደዚህ ያለ ነገር ሰርተዋል። ከእነሱ የታሰረ ሰው የለኝም እንደ እኔ። ሶስተኛ ከኔ በፊት የነበረ ቼርማን፣ ከእኔ በኋላ የነበረ ቼርማን በተመሳሳይ ሁኔታ ዋስትና የተሰጠበት ሁኔታ ነበረ። እነሱ አልተፈለጉም። ከእኔ ጋራ የነበሩ የቦርድ አባሎች አልተፈልጉም። እነሱ እነሱ እንግዲህ ማሰር ነው የፈለጉት። ጠግባል አንድ ሰው እያሉ ከእነሱ ባለስልጣን ስሙን ነግረውኛል፣ ግን ኢንተርቪው ላይ ስም ማንሳት አያስፈልግም። ምን አላሉ እነዚህ ሰዎች ትንሽ እኮ መቆንጠጥ አለባቸው ጠግበዋል ብሎ ተናገረ አሉ። እኛን ነው እንግዲህ የሚያተሰኔ። ከኔ ጋር ደሞ ታሰሩ ሰዎች ነበሩ እና አንተን ማሰር አንተን ማዋረድ እንችላለን። እኔ ምንም ያዋርዱኛ አይችሉም። እንደውም ወዳጆች ነበሩ ፈረንጅ ወዳጆቼ። እስካሁን ድረስ ትንሽ ኮምፕሌክስ ይዞ የነበረ ብዙ ወዳጆቼ ይህን ቤት ግራጅዌት ፕሪዝን ግራጅዌት የሚል ታይ ታይትል ሲወጡ፣ እኔ ምንም ያለ ታይትል የለኝም። አሁን ግን እኩል ሆንኩ እሱ ጋራ እላቸው ነበረ እና ምንም አልተዋረድኩም። ከማውቃቸው ጓደኞቼ ተቃዋሚዎች ማከብራቸው ከፖለቲካ ተቃዋሚዎች እኩል ፕሪድ ሆንኩ ደስ ብሎኛል። ምን ያህል ጊዜ ነበረ ስራ ጊዜው ወደ ሶስት ወደ ሶስት ወር ግድም ይመስለኛል። በማጫፎ ላይ መጨረሻ የማጠቃለያው የጽሁፎ ላይ አንዱም ያነሱት ነገር ቢሆን የፓን ኢትዮጵያን ራዕይ ያስፈልጋል የሚል አመላከት አንስተዋል። ይህንን ሊያነሱበት የወደዱት ምንድን ነው? የስጋቶ ምንጭ ወይም በአሁኑ ወቅት በተለይ በብርቱ አስፈላጊ ነው አሰኝቶ እንደታስቦ ያደረጉት ሰበብ ምንድን ነው? እንግዲህ ምንድን ነው መቼም ያው የምናውቀው ይህ መንግስት በዘር የሚያምን ነው። እኔ የታሰርኩት በዚህ ምክንያት ነው ብዬ መቶ በመቶ ልናገራች። ነገር ግን እኔ ወህኒ ቤት ስገባ በጎሳ ፖለቲካ የታሰሩ ለምሳሌ የኦሮሞ ነጻ አውጪ ድርጅት ተዋጊዎች ታስረዋል። እና እኔ በሆኑት እንደው አንዱ ጥሩ ውድ ሊያገኘሁት እነሱን ማነጋገር እንዳጋጣሚ ሆነው እዚያ ተዋወቅን። አንድ ጎበዝ ወጣት አለ። እሱ የሱን ታሪክ ደግሞ በሰፊው ጽፌያለሁ አንብበሃል መቼም። እሱን ምንም የዚህ መገንጠል ምን ስሜት ያልነበረው ልጅ ነው። በጣም ትምህርት የሚወድ ጅማ ዩኒቨርሲቲ ማት ነበር። በጣም በጣም ትምህርት የሚወድ ልጅ ነው። ነገርም ፖሊሶች የዋይለፍ አባል መሆን አለበት ብለ ያስሩታል፣ እዚያ ያሰቃዩታል። ከዩኒቨርሲቲ አስተማሪዎቹ ይመጡ ነበር። ጭራሽ ይሄ ሰው የፖለቲካ እንደው ጎበዝ የሆነ ተማሪ ብቻ አሁን የሄደ ስላጠና ነው ጎበዝ የሆነ በጣም ትምህርት የሚከታተል ሰው ነው ብለው ለመኑ፣ ለመኑ ጠየቁት። ትንሽም የገረፉት ይመስለኛል። ከዚያ ምንም አለማድረጉን ሲገነዘቡ ይፈቱታል። ሲፈቱት ይሄ ልጅን ይላል፣ እነዚህ ሰዎች እንግዲህ አሁን ጠርጥረውኛል። የኦኤልኤፍ አባል ነው ብለኛል። ስለዚህ አይለቁኝም። እኔ አሁን የኦኤልኤፍ አባል ሆኜ እሄዳለሁ ይልና እንግዲህ ጅማ የሚማርበት ነገር ነው ቦታ ነው፣ ግን ለቀምት ነው የተወለደው። እዚያ ይሄዳል። እዚያ ሲያጠያይቅ ያገኛል፣ አንድ ሰው ያገናኝታል። ይሄዳል ይሄዳል። እዚያ ጦርነት ይገባል፣ ይዋጋል። ምን ይላል። ከዚያ በኋላ ሶማሌ ሞጋዲሾ የፐብሊክ ሪሌሽንስ ኃላፊ አድርገው ይልኩታል። ከዚያ ደግሞ አንድ ቀን ይሰለቸዋል። ሁለቱም ሰልችተዋል፣ ጦርነቱም ሰልችቶታል። ምክንያቱም እዚያ አለቆች አሉ፣ ሁሉ ነገር እነሱ ናቸው የሚሰሩት፣ የሚወስኑት፣ ምን የሚሉት እና እኛ እንደ አሽከር ነው የምንቆጠረው። እ ሳየው ምንም በጋራ የምንሰራው ነገር ሳይሆን አዛዥና ታዛዥ ጌታና ሎሌ ነው። ደስ አላለኝም። እና እንደ አጋጣሚ ሞቃዲሾ ሂድ ሲሉኝ ደስ አለኝ እዚያ ከነሱ ጋር ትንሽ ቆየሁና አንዲ ሶማሊያ ግጭ ወደ ኬንያ ሄድኩ። ኬንያ ደግሞ ስደርስ አገኘው አለ ጥሩ ስራ በየ ሬፊጂ ስራ ግን ሀገሬ ናፈቀኝ እና አንድ ቀን በጋዜጣ ሳነብ የኢትዮጵያ ኤምባሲ ሀገራቸውን መለሱ የምትፈልጉ ሰዎች ምንም ፕሮብሌም የላቸውም ነው እና እርዳታ እንሰጣለን ምናምን አለ። እኔና አንድ ጓደኛዬ ሄደን አንድ ቀን አነጋገርናቸው። በጣም ደስ አላቸው ላኩን እና በቃ እናንተ ድንበር ላይ ሲደርሱ አባዱላ ራሱ መጥቶ ይቀበላቸዋል ሞያሌ ላይ አሁን እሺ ብለን ሄደን እዚያ ስንደርስ ጥቂት ጊዜ ጠየቁን። አባ ዱላ ሳይሆን ዱላ ነው የመጣው አሉ። በዱላ ይቀጠቅጡላላል። ከዚያ ቶርቸር አድርጉን፣ አዲስ አበባ መቱን፣ ታሰር፣ ፍርድ ቤት ቀረብን። ፍርድ ቤት ምንም አልተገኘም። በቃ አሁን ቁጭ ብለን እዚህ ሲመቼ እንደምንፈታ አናውቅ። እንግዲህ ባጭሩ ይሄ ነው የዚህ ሰውዬው ባይል። ሌሎችም ጓደኞች አሉት እና አሁን እኔ እድል ስላገኘው ስለ ወይለፍ ምን ይመስልሃል? እንደው የኦሮሞን ህዝብ ሁኔታ የሚያሻሽል ይመስላል ወይስ ምንድነው? ወይስ ኢትዮጵያ ወደፊት እንዴት ናት ብዬሽ ስጠይቃው እኔ በእውነቱ ትልቅ ትምህርት ነው የተማርኩት። ኦሮሚያ ነገ ነጻ ብትወጣ በሙሉ የተከበበችው በአማራ፣ በሶማሌ፣ በሃዳል ስለዚህ በድንበሩ ዙሪያ ሁሉ ጦርነት ይነሳል። ምን አስፈለገ ይሄ እና በስምምነት ከኢትዮጵያ ሕዝብ ጋር መኖር አለብን እኛም ኢትዮጵያውያን ብሎ እሱ ነው ይሄን የሚነግረኝ። እሱ ጽሀፍ ኩኔ ሀገር ተስፋ የምታስቆረቅ አደለች ያልኩበት አንዱ ምክንያት ይሄ ነው። እና በጥቅም ላይ የተመሰረተ አንድ ላይ መኖር፣ መከባበር፣ የመፈቃቀር ጊዜ ይመጣል ብዬ ተስፋ አድርጋለሁ። አቶ ተካልኝ ገዳሙ፣ አቤታውያን በነገስታት ዙፋን ላይ መጽሐፍ ደራሲ፣ ስለ ቃለ ምልልስ እናመሰግናለን። እሺ እግዚአብሔር ይስጥልኝ።